The voice of America. <laughs> <D -O -A. laughs> you America Dumpt Radio Tavano. <laughs> መሰንበቻውን በጥቁር አሜሪካውያን ላይ በፖሊስ የተፈጸሙ ግድያዎችን በመቃወም ሰላማዊ ሰልፍ እየተካሄደ በነበረባት የዳላስ ከተማ በጥበቃ ስራ ላይ የነበሩ አምስት ፖሊሶች በነፍሰ ገዳይ ጥይት ተገደሉ። There has been a vicious, calculated and despicable attack. በሕግ አስከባሪዎች ላይ ሆን ተብሎ የታቀደ አስከፊና አጸያፊ ጥቃት ደርሷል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ናቸው። the suspect said he was upset about black lives matter he said he was upset about the recent ተጠርጣሪው የጥቁሮች ህይወት ዋጋ አለው በሚለው እንቅስቃሴ መቆጣቱን ተናግሯል። በቅርቡ በፖሊስ የተካሄዱ ግድያዎች እንዳስቆጡ ተናግሯል። በነጭ ሰዎች መቆጣቱን፣ በነጭ የፖሊስ ባልደረቦች መቆጣቱን ተናግሯል። እኚህኛው ደግሞ የከተማይቱ ፖሊስ አዛዥ ዴቪድ ብራውን ናቸው። እያነጋገሩ ባሉት ግድያዎች እና ተያያዥ ርዕሰ ጉዳዮች ዙሪያ የተጠናቀሩትን ዘገባዎች በምሽቱ አቢይ ርዕስ እናቀርባለን። በርከት ያሉ ልዩ ልዩ ዘገባዎችና ቅንብሮች ይጠብቋችኋል። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የዛሬ አርብ ሐምሌ አንድ ሁለት ሺህ ስምንት አመተ ምህረት ተረኛ አስተናጋጆች ቆንጅታየና አሉላ ከበደ ከፕሮዲሰራችን ንጉሱ ታምሬና ከስርጭት መሐንዲሱ ምሻ ድብንስኪ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዋና ዋና ዜና እናሰማለን። መልካም ምሽት። የዩናይትድ ስቴትስ ቴክሳስ ክፍለ ግዛት ዳላስ ከተማ ፖሊስ አዛዥ ትናንት ምሽት በስራ ላይ ያሉ የፖሊስ ባልደረቦችን በጠበንጃ ገድለዋል በሚል የተጠረጠሩ ሶስት ሰዎችን በቁጥጥር ስር እና አንድ ሰው መገደሉን አስታወቁ። በዳላስ ከተማ ትናንት ምሽት የተካሄደ የሰላማዊ ሰልፍ ላይ ጸጥታ ሲያስከብሩ የቆዩ የፖሊስ ባልደረቦች ላይ በተነጣጠረው ጥቃት አምስት ሰዎች ሲገደሉ ሌሎች ስድስት ቆስለዋል። የዳላስ ፖሊስ አዛዥ ዴቪድ ብራውን ከተጠርጣሪዎቹ አንዷ ሴት መሆኗን ገልጸው ሁለት ሌሎች ተጠርጣሪዎች ተይዘው ምርመራ እየተደረገባቸው መሆኑንም አስታውቀዋል። አራተኛው ተጠርጣሪ ከፖሊስ ባልደረቦች ጋር የተ ልውውጥ ካደረገ በኋላ ከርቀት ቁጥጥር በሚደረግበት ተንቀሳቃሽ ፈንጂ መገደሉን የከተማዋ ፖሊስ አዛዥ አስታውቀዋል። የአሜሪካ ድምጽ ሬዲዮ የግለሰቡን ስም ባለስልጣናት እስኪያረጋግጡ ከመግለጽ ተቆጥቧል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ጉባኤ ላይ ለመሳተፍ ከተጓዙባት ከፖላንዷ ዋርሶ ከተማ በዳላስ የፖሊስ ባልደረቦች ላይ የደረሰውን ጥቃት አውግዘዋል። የዩናይትድ ስቴትስ ኮንግረስ አፈ ጉባኤ ፖል ራያንም በዳላሱ ጥቃት ዜጎችን የሚጠብቁ የፖሊስ ባልደረባዎች ላይ የደረሰው ጥቃት በሁላችንም ላይ እንደተነጣጠረ ጥቃት የሚቆጠር ነው ብለዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በሌላ ተያያዥ ዜና የዩናይትስቴትሱ ፕሬዚዳንት ባራክ ኦባማና የተቀሩት ሀያ ሰባት የኔቶ የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት አባል አገሮች መሪዎች በዋርሶ ፖላንድ የሁለት ቀናት ጉባኤ ጀምረዋል። በብሪታንያ ከአውሮፓ ህብረት መውጣት፣ ሩሲያ በምስራቅ አውሮፓ ላይ የደቀነችውን አደጋ እያደገ ሄደዋል ስለሚባለውና ሰፊ ዘርፍ ስላላቸው ሌሎች ጉዳዮች ይነጋገራሉ ተብሎ ይጠበቃል። ዘጋቢያችን ሉዊ ራሚሬዝ ከዋርሶ ያጠናቀረውን ዘገባ ዝርዝር ከጄፍ ክለስተር ዘገባ አድርጋ አጠናቅራ አዳነች ፍሳዬ እንደሚከተለው አቀርበዋለች። ፕሬዚደንት ኦባማ ዛሬ ማለዳ ዋርሶ ሲገቡ ብሪታንያና የአውሮፓ ህብረት በሰላም እንደሚለያዩ እተማመናለሁ ብለዋል። ከጠቅላይ ሚኒስትር ዴቪድ ካምሮን፣ ቻንስለር አንጌላ መርክልና እንዲሁም አሁን እዚህ በተወያየሁት መሰረት ብሪታንያና የአውሮፓ ህብረት የሚለያዩት በሰላምና በስነ ስርዓት እንዲካሄድ በአመዛዛኝነትና በትብብር አብረው እንደሚሰሩም ሙሉ እምነት አለኝ። ብሪታንያ ከአውሮፓ ህብረት ለመውጣት መወሰኗ በአውሮፓ የወደፊት ውህደት ላይ ከባድ ጥያቄ የሚያስነሳ ቢሆንም ዩናይትድ ስቴትስ ጽኑ የአውሮፓ ውህደት ደጋፊ መሆኗ ይቀጥላል ሲሉ ፕሬዚደንት ኦባማ አስገንዝበዋል። ፕሬዚደንት ኦባማ ከሁለት ቀናቱ የኔቶ ጉባኤ በኋላ ወደ እስፓኝ ያመራሉ። ሀገሪቱን ሲጎበኙ ለመጀመሪያ ጊዜ ሊሆን ነው። ፕሬዚደንት ኦባማ ዛሬ ከአውሮፓ ካውንስል ፕሬዚደንት ዶናልድ ታስክ እና ከአውሮፓ ኮሚሽን ፕሬዚደንት ዣን ክላድ ዣንከር ጋር ተገናኝተው ተነጋግረዋል። የዋይት ሀውስ ቤተ መንግስት ባለስልጣኖች እንደሚሉት ሶስቱ ባለስልጣኖች የብሪታንያ ከህብረቱ መውጣትን በሚመለከት ስለሚደረገው ድርድር ኦባማ ባቀረቡት ሀሳብ ላይ ተወያይተዋል። በኔቶ ጉባኤ ላይ አብይ ቦታ የሚይዘው የብሪታንያ ከአውሮፓ ህብረት መውጣት ሳይሆን አይቀርም። ይሁንና ፕሬዚደንት ኦባማ እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን የሚሰነዘሩት አሸባሪ ጥቃቶችና ሩሲያ በኡክራይን ላይ ፈጸመችው ያሉት ወረራም ለአውሮፓ መጻኤ ዕድል አበይት አደጋዎች ናቸው ማለታቸው ተጠቅሷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአረና ትግራይ ፓርቲ የስራ አመራር አባል የነበረው አቶ አብርሃ ደስታ ዛሬ ከእስር መፈታቱ ታወቀ። አቶ አብርሃ ከእስር መፈታት የነበረበት ከወራት በፊት ቢሆንም ፍርድ ቤት ተጋፍተሃል በሚል ክስ ጥፋተኛ ተብሎ ቅጣት ተጥሎበት ነው የቆየው። በመጽሔት ክፍለ ጊዜ ዝርዝር ዘገባ ይቀርባል። በጦር ሰራዊት ውስጥ ባሉ ተቀናቃኝ አንጃዎች መካከል ትናንት በተካሄደ የተኩስ ልውውጥ አምስት ወታደሮች በተገደሉባት በደቡብ ሱዳኗ ዋና ከተማ ጁባ ዛሬም ተኩሱ መቀጠሉ ተዘግበዋል። የአሜሪካ ድምፅ የደቡብ ሱዳን ስርጭት ዘጋቢ ቲቶ ጀስቲን እንዳመለከተው የሚተኮሰው ቤተ መንግስቱ አካባቢ ከሚገኝ ስፍራ ይመስላል። ተኩሱ የተጀመረው የአገሪቱ ፕሬዚዳንት ሳልቫኪርና የቀድሞ ሽምቅ ተዋጊ መሪ የአሁኑ ምክትል ፕሬዚዳንት ሪያክ ማቻር በስፍራው ጋዜጣዊ መግለጫ ሊሰጡበት እንደነበርም ታውቋል። ማን እንደተኮሰም ሆነ በሰው ላይ ምን ጉዳት እንደደረሰ ለጊዜው የተገለጸ ነገር የለም። ትናንት ሐሙስ ማታ አምስት የፕሬዝዳንት ኪር ታማኝ ወታደሮች ከምክትላቸው ከማቻር ታማኞች ጋር በተካሄደ ግጭት መገደላቸው ተዘግቧል። ሁለቱም ተኩሱን የጀመረው ያኛው ወገን ነው በማለት ይካሰሳሉ። ሁለቱ መሪዎች ዛሬ ተገናኝተው አላስፈላጊ የተኩስ ልውውጦችን ለማስቆም እና በዋና ከተማዋ የጋራ የጸጥታ ጥበቃ ማካሄድ ስለሚቻልበት መንገድ ለመወያየት አቅደው እንደነበርም ታውቋል። ጦርነት በበጣጠቀው የናይጄሪያ ሰሜን ምስራቅ አካባቢ የምግብ እጥረቱ እየተባባሰ መሆኑንና አንዳንዱ አካባቢ እንደውም ረሃብ ሳይገባ አልቀረም ሲሉ ዛሬ የእርዳታ ድርጅቶች አስጠንቅቀዋል። የተባበሩት መንግስታት ድርጅት ሲናገር በሰሜን ምስራቅ ናይጄሪያ በቦኮ ሀራምና በናይጄሪያ እንዲሁም በአጎራባች ሀገሮች የጦር ሰራዊቶች መካከል በቀጠለው ጦርነት አራት ነጥብ አራት ሚሊዮን ሰዎች ለከባድ የምግብ ችግር እንደተጋለጡ ነው ያስረዳው። የረሃብ ቅድሚያ ማስጠንቀቂያ ድርጅት ባወጣው ሪፖርት እጅጉን አደገኛ በሆኑትና የእርዳታ ድርጅቶች የማይደርሱባቸው አካባቢዎች ህዝቡ ከባድ ረሃብ ላይ ካሁኑ ሊሆን ይችላል ብለዋል። የዓለም የምግብ ፕሮግራም የናይጄሪያ ተጠሪ በበኩላቸው አሁኑኑ እርምጃ ካልወሰድን በስተቀር ከባድ ሰብአዊ መቅሰፍት ይከተላል ሲሉ አስጠንቅቀዋል። በቅርቡ ድንበር የለሽ ሐኪሞች ድርጅት ሲናገር ባማ የምትባለው ከተማ በሚገኝ የተፈናቃዮች ካምፕ በየቀኑ ቢያንስ ስድስት ሰው በበሽታ አሊያም ደግሞ በረሃብ ይሞታል ማለቱ የሚዘነጋ አይደለም። ኢራቅ ዋና ከተማ ባግዳድ በስተ ሰሜን የሚገኝ የሺያ እስልምና ተከታዮች ቅዱስ ስፍራ ላይ የእስልምና መንግስት ነኝ የሚለው ቡድን ታጣቂዎች ትናንት ሐሙስ ማታ ባደረሱት ጥቃት እስካሁን ሰላሳ አምስት ሰዎች ተገድለዋል። ብዛት ያላቸው ሌሎች መቁስላቸውም ተዘግበዋል። በሳይድ መሐመድ የጸሎት ስፍራ ጥቃቱን ያደረሱት ብዛት ያላቸው አጥፍቶ ጠፊ ቦምቦች አፈንድተዋል። ጥይትና አዳፍን የመተኮሳቸውም ተዘግበዋል። ይህ ትናንቱ ጥቃት የደረሰው ባግዳድ በሚገኝ ህዝብ የበዛበት የገበያ አዳራሽ በአገሪቱ ታሪክ እጅግ የከፋው በሆነው የቦምብ ጥቃት በመቶዎች የተቆጠሩ ሰዎች በተገደሉ በጥቂት ቀናት ውስጥ መሆኑ ነው። በትናንቱ ጥቃት የሺያዎች ቅዱስ ስፍራው መጀመሪያ አዳፍኔ ከተኮሰበት በኋላ ሶስት የአይሲስ ታጣቂዎች ደርሰው በሰው ላይ ተኩስ ከፍተዋል። ከዚያም ተከትሎ ሁለት አጥቂዎች በአካባቢው የሚገኝ ገበያ ውስጥ በላያቸው ላይ ቦምብ አፈንድተዋል። በሌላ ዜና የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ባለፈው እሁድ ባግዳድ ላይ የደረሰውን በርካታ ሰዎች የተገደሉበት የቦምብ ጥቃት ተከትሎ የከተማዋን ዋና የጸጥታ ኃላፊና ሌሎችን ባለስልጣናት ከስራ ማባረራቸው ተገልጠዋል። በመጨረሻም ዩናይትድ ስቴትስ ውስጥ ባለፈው ሰኔ ወር የተፈጠሩት የስራ እድሎች መጨመራቸው ተነገረ። በወሩ በጠቅላላው 287 ሺህ ሰዎች ስራ ያገኙ ሲሆን ከዚያ በቀደመው በግንቦት ወር ከነበረው በብዙ ሺዎች የሚበልጥና የምጣኔ ሀብት አዋቂዎች ከተነበዩትም በላይ እንደሆነ ነው የተገለጸው። ዛሬ የዩናይትድ ስቴትስ የሰራተኛ ጉዳይ ሚኒስቴር ባወጣው ሪፖርት የስራ አጥነቱ ይዞታ አራት ነጥብ ዘጠኝ ሲሆን ከቀደመው ወር እጅግ በጣም በጥቂቱ ከፍ ያለ ነው። ተንታኞች እንደሚሉት ቁጥሩ ከፍ ያለበት ምክንያት እንደገና ስራ ፍለጋ ላይ የተሰማሩ ስራ አጦች በርከት በማለታቸው ነው። ዩናይትድ ስቴትስ ውስጥ አንድ ሰው ላለፉት አራት ሳምንታት ያህል በንቃት ስራ ፍለጋ ላይ ካልተሰማራ በስራ አጥነት አይመዘገብም። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበድና ቆንጂት ታየነን። በስርጭታችን የጊዜ ሰሌዳ መሰረት አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። በትናንትናው ምሽት በዩናይትድ ስቴትስዋ የዳላስ ከተማ በጥበቃ ስራ ላይ የነበሩ የፖሊስ ባልደረቦችን ተኩሶ ገድለዋል በሚል የተጠረጠሩ ሶስት ሰዎችን በቁጥጥር ስር መዋላቸውንና ከገዳዮቹም አንዱ ሰዓታት ከፍጀ የድርድር ጥረትና ከተከተለው የተኩስ ልውውጥ በኋላ መገደሉን የከተማይቱ የፖሊስ አዛዥ አስታወቁ። መሰንበቻውን በጥቁር አሜሪካውያን ላይ በፖሊስ የተፈጸሙ ግድያዎችን በመቃወም በተለያዩ የዩናይትድ ስቴትስ ከተሞች ሰላማዊ ሰልፎች በትናንትናው ዕለት የተካሄዱ ሲሆን በዳላስ ከተማ አምስት ፖሊሶች የተገደሉበትና ስድስቱም የቆሰሉበት ይህ በከተማዋ የተካሄደው ሰላማዊ ሰልፍ የጸጥታ ጥበቃ ሲያደርጉ ነው። የአሜሪካ ድምጽ ዘጋቢዎች ያጠናቅሯቸውን ዘገባዎች ሄኖክ ሰማ ግዜር ይዞ ቀርበዋል። የዳላስ ከተማ ፖሊስ ከአራተኛው ግለሰብ ጋር የተኩስ ልውውጥ ካደረጉ በኋላ ከርቀት ቁጥጥር በሚደረግበት ተንቀሳቃሽ ፈንጂ መገደሉን የከተማዋ ፖሊስ አዛዥ ተናግረዋል። የፖሊስ አዛዡ ዴቪድ ብራውን ከተጠርጣሪዎቹ አንዷ ሴት መሆኗን ገልጸዋል። ሁለት ተጠርጣሪዎች ተይዘው ምርመራ እየተደረገባቸው መሆኑንም አስታውቀዋል። አራተኛው ተጠርጣሪ ከመገደሉ በፊት ከፖሊስ ባልደረቦች ጋር የተኩስ ልውውጥ ሲያደርግ የተናገረውን ብራውን ይፋ አድርገዋል። ተጠርጣሪው የጥቁሮች ሕይወት ዋጋ አለው በሚለው እንቅስቃሴ መቆጣቱን ተናግሯል። በቅርቡ በፖሊስ የተካሄዱ ግድያዎች እንዳስቆጡት ተናግሯል። በነጭ ሰዎች መቆጣቱን፣ በነጭ የፖሊስ ባልደረቦች መቆጣቱን ተናግሯል። የአሜሪካ ድምፅ ሬዲዮ የግለሰቡን ስም ባለሥልጣናት እስኪያረጋግጡት ድረስ ከመግለጽ ተቆጥቧል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በሰሜን አትላንቲክ የጦር ቃል ኪዳን ኔቶ ጉባኤ ለመሳተፍ ከተጓዙባት የፖላንዷ ዋርሶ ከተማ በዳላስ የፖሊስ ባልደረቦች ላይ የደረሰውን ጥቃት አውግዘዋል። በሕግ አስከባሪዎች ላይ ሆን ተብሎ የታቀደ አስከፊና አጸያፊ ጥቃት ደርሷል። የዩናይትድ ስቴትስ ኮንግረስ አፈ ጉባኤ ፖል ራያን በዳላሱ ጥቃት ዜጎችን የሚጠብቁ የፖሊስ ባልደረቦች ላይ የደረሰው ጥቃት ጥቅስ በሁላችንም ላይ እንደ ተነጣጠረ ጥቃት ይቆጠራል ብለዋል። በመላ ዩናይትድ ስቴትስ በዚህ ሳምንት የፖሊስ ጭካኔ ይዞታን በመቃወም የሰላማዊ ሰልፎች ሲካሄዱ ቆይተዋል። ተቃውሞዎቹ የተቀሰቀሱት በሚኒሶታና በሉዊዚያና ግዛት በቅርብ ቀናት ሁለት አፍሪካ አሜሪካውያን በፖሊስ ከተገደሉ በኋላ ነው። ፕሬዚዳንት ባራክ ኦባማ በዚህ አወዛጋቢ ጉዳይ ላይ የሚከተለውን አስተያየት ሰጥተዋል። በርካታ አሜሪካውያንን እንደሚያሳስባቸው ሁሉ እኔንም በሀገራችን የፍትህ ስርዓት የሚታየው የዘር ልዩነት ያሳስበኛል። ከዚያም በተጨማሪ የፖሊስ ባልደረቦቻችን እጅግ አስቸጋሪ ሥራ አላቸው ብያለሁ። የሚበዙት ደግሞ ሥራቸውን በአስደናቂ ብቃት ይወጣሉ። ፕሬዚዳንት ባራክ ኦባማ የጦር መሳሪያ ቁጥጥር ላይ ተጨማሪ ስራ መስራት እንደሚያስፈልግ በንግግራቸው አስታውሰዋል። ተከታዩም እዚያው የዳላሱ ሁኔታ ላይ የሚያቆየን ይሆናል። በመላዋ ዩናይትድ ስቴትስ እያነጋገረ ያለው ይህ ድንገት በዳላስና አካባቢው አሁን ያለው ሁኔታ ምን ይመስላል? አቶ ሰሎሞን ተሾመ የዳላስ ከተማ አካባቢ ነዋሪ ናቸው። ዜናውን በሰሙበት ወቅት በሚገልጹት የሰሙበትን ወቅት በሚገልጹበት ይጀምራሉ። አዎ እንደ አጋጣሚ ሆነው ዳውንታውን ዳላስ አካባቢ አንድ ሆቴል ውስጥ ስብሰባ ላይ ነበርኩኝ እኔ። ስብሰባው እየተካሄደ ያለ እንደ አጋጣሚ ያለንበት ሆቴል ቲቪ ኤኔን ዳላስ ከተማ ሰዎች ተገደሉ። ምንድነው ነገር ወደዛ አካባቢ የሚሄዱ ሰዎችም ካሉ መንገዱ ዝግ እንደሆነ የሚል ነበር የሚወራ እና በጣም ዘነግድ ነገር ሆነ። አክቲቪስቶቹ ህጋዊ የሆነ ፍቃድ አስጠይቀው፣ በሉዊዚያና በሚኒያፖሊስ ሚኒሶታ የተገደሉትን ምክንያት በማድረግ ሰላማዊ ሰልፍ ጠይቀው ነበር። አክቹዋሊ ሰላማዊ ሰልፉን ኦርጋናይዝ ካደረገው መካከል እዚህ ዳላስ አንዱ ሪቨራንድ የሆነ ነጭ ሰው ነው። ሌሎቹም ከጥቁር አሜሪካውያኑ ጋር ነ ሰባኪ ናቸው። ሰባኪ ነው። ያንግ ወጣት ነው። ሌሎችም አብሮት ያሉት ናቸው። እና በዛ መንገድ፣ ሰላማዊ በሆነ መንገድ ነው የቀጠለው። እኔ የተባለው ሰላማዊ ሰልፉ እየተካሄደ እያለ ከአንድ ፓርኪንግ ሎት አካባቢ ላይ ተኩሱ ተከፈተ። ፖሊሶቹ ወደዛ ወደ ተኩሱ አካባቢ ወደ ሰሙበት በሚሄዱበት የሚሄዱት ሰዎች ናቸው የተመቱት። ምስቱ ናቸው የሞቱት አንዱ አክቹዋሊ የፖሊስ ኦፊሰር ሳይሆን የዳርት የሚባል ትራንዚት ትራንስፖርቴሽን የከተማው ባስ እና ትሬን የዛ ኦፊስ የነበረ ሰው ነው። አንዱም የተገደለው አንድ የቆሰሉትን በዛሁን መጠን ነው፣ እና ብዙዎቹ ሁለት ሲቪሎች እና ሰባት የፖሊስ አባላት ቆስለዋል። በተጨማሪ ቆስለዋል። አዎ፣ አዎ በዛም ቆስለዋል ነው። እኔ ከማቃቸው ሰዎች ጋር ስተያይቅ ብግሉ ያደረገው እንቅስቃሴ እንጂ ሌላ ነገር አይደለም ተባለው በአሁንም የዳላስ ፖሊስ ዲፓርትመንትም እያጣራ ያለው ምንድን ነው ይሄ ነገር በግል ነው ወይስ ሌላ የተቀነባበረ ክራይም ከሌሎች ጋር እንደ ቴሮሪስቶች ወይም በየስቴቱ ካሉ ሰዎች ጋር ግንኙነት አለው ከሚል አንጻር እሱን ለማጣራት ሲሉ ሙሉ ኢንፎርሜሽኑን አሁን አልለቀቁትም ማለት ነው። በቴሌቪዥኑም፣ በኒውሱም፣ በወረቀቱም ግን በአጠቃላይ ምንድን ነው ይሄ እንቅስቃሴ ሰላማዊና በሁሉም ሰዎች የተደገፈ ስምንት መቶ የሚሆኑ ሰላማዊ ሰልፈኞች የወጡበት አንድ መቶ የሚሆኑ ፖሊስ ኦፊሰሮች መንገዱን ሁሉ ዘግተው ለሰላማዊ ሰልፍ አሜሪካን በሚፈቅዱ ዲሞክራሲያዊ መሰረት ዲሞክራሲውን የህዝቡንም የሀገሪቷንም ዲሞክራሲ ፕሮቴክት ለማድረግ ፖሊሶቹ አብረው የተባበሩበት ሰላማዊ ሰልፍ ነው ሰላማዊ ሰልፈኛውንም በመፈጠሩ ሁሉም አዝነዋል ስለዚህ በዛ ምክንያት ነው ሰላማዊ ሰልፉም ሳልክ ነው የተበተነው በተደረገው ሹቲን። መልካም። አቶ ሰለሞን እንግዲህ እንደነገሩን በአካባቢውም በተለይ በሰልፈኞቹ ላይ ድንጋጤ መፍጠሩን ገልጸውልናል። በአካባቢው ህብረተሰብስ ላይ ይህ ሁኔታ የነብስ ማጥፋት ጥቃት ከደረሰ በኋላ የአካባቢው ህብረተሰብ በምን አይነት ስሜት ውስጥ ነው ያለው? ይልቁንም ደግሞ እንደ እርሶ ያሉ ኢትዮጵያውያን በአካባቢው የሚኖሩ የሌሎችም ሀገር በስደት ወደዚህ ሀገር መጥተው የሚኖሩ ዜጎች ምን አይነት ስሜት ውስጥ ነው ያሉት? ይህ የፖሊሶቹ መገደል ሊፈጥር ይችላል የሚል አደጋ ወይ ያልተጠበቀ ነገር ስጋት አሳድሮ ይሆን? በአካባቢው የሚሰማው ምንድን ነው? እንግዲህ አካባቢውን ሁሉ የሚቃኝ ነገር ስለሆነ በእርግጥ ኮንሰርን አለ። አሁን እንግዲህ ይሄ በነጩና በጥቁሩ መካከል ያለው የልዩነት ነገር እየሰፋ እየሰፋ ነው የሄደው። በአጠቃላይ የትራምፕም ሁኔታ ምንም አንዳንዱ ነገር ብዙ ነገሮችን ጥያቄ ውስጥ እየከተተ ነው ያለው። ፕሬዚዳንታዊውን የሪፐብሊካኑን ፕሬዚዳንታዊ ተወዳዳሪ ፕሬዚዳንታዊ የሪፐብሊካኑ ፕሬዚዳንት ተወዳዳሪው ዶናልድ ትራምፕ በሚሰጣቸው አንዳንድ ስቴትመንቶች በመሳሰሉት ነገሮችም ሁሉ ብዙ ነገሮች እየተፈጠሩ ናቸው እና ይሄ ነገር ይቀጥላል አይቀጥልም በማለት ላይ ነው። አሁን አንዳንዱ ሰዎች ይሄ ነገር ቶሎ አልቆ አንድ ደረጃ ላይ በደረስ ነው የሚሉት። እና ብዙ ነገር ከሱ ከትራምፕም የመጣ ነገሮች ብዙዎቹ ሰዎች ላይ ጭንቅላት አለ እና በፖሊሱም ዲፓርትመንትም ቢሆን በኢንዲቪጁዋል ደረጃ የኢንዲቪጁዋል አክት ነው እንጂ የኦርጋናይዝድ በሕብረት ወይም ደግሞ የተቀነባበረ ሁኔታ እንዳልሆነ ነው። ግን ነገሩ ቁጭ ብለን ስናወራው ይሄንን የዘር ልዩነት በዚህ በአሜሪካን ውስጥ እየ በአሁኑ ሰዓት መሻሻል ከሚገባው ደረጃ አልፎ እየከፋ እንደመጣ ነገሮች እየከፉ እንደመጡ እና ነው የሚታወቀው። እንግዲህ ወደፊቱ ሌላ በፖሊስ ዲፓርትመንትም፣ በኮሚኒቲም፣ በቸርቾችም፣ በተለያዩ ሲቪል ኦርጋናይዜሽኖች ይሄ ነገር በጣም አዌርነስ ሆኖ መሰራት እንዳለበት እና አዘርዋይዝ ለአሜሪካ ለራሷ ጥሩ እንዳልሆነ ነው የሚወራው በአሁኑ ሰዓት። መልካም አቶ ሰለሞን ተሾመ የዳላስ አካባቢ ነዋሪ በትላንትናው እለት በአድፍጦ ተኳሽ የተገደሉትን አምስት ፖሊሶች እና ከዚያ ቀደምም ሁለት ጥቁር አሜሪካውያን በፖሊስ መገደላቸውን አንስቶ በተፈጠረው ሁኔታ ለሰጡኝ አስተያየት አመሰግናለሁ። አካባቢያችሁ ሰላም እንደሚሆን፣ ሌላ ተጨማሪ አደጋ እንደማይከተል ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እሺ፣ አመሰግናለሁ። በዩናይትድ ስቴትስ የመገናኛ ብዙሃን ሚካ ዛቪየር ጃንሰን በሚል መጠሪያ በስፋት እየተጠራ ያለው ከነብሰ ገዳዮቹ አንዱ የሆነው ይህ ሰው በአፍጋኒስታን የዘመተ የቀድሞ ዩናይትድ ስቴትስ ተጠባባቂ የጦር ኃይል አባል የነበረ መሆኑን የዩናይት ስቴትስ ሰራዊት አረጋግጧል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀጣዩ ዘገባ እንለፍ። የአርና ትግራይ ፓርቲ የስራ አመራር አባል የነበረው አቶ አብርሃ ደስታ ዛሬ ከእስር መፈታቱ ታውቋል። አቶ አብርሃ ከእስር መፈታት የነበረበት ከወራት በፊት ቢሆንም ፍርድ ቤት ተጋፍተሃል በሚል ክስ ጥፋተኛ ተብሎ ቅጣት ተጥሎበት ቆይቷል። መለስካቸው አምሀ ከአዲስ አበባ ዘገባ አስተላልፏል። የትግርኛ ክፍል ባልደረባችን ገብረ ገብረ መድህንም ከምሽቱ ሁለት ሰዓት ተኩል አካባቢ አቶ አብርሃ ደስታን አግኝቷል። የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የስራ አመራር አባል የነበረው አቶ አብርሃ ደስታ ለሁለት ዓመት ያህል በእስር ከቆየ በኋላ ዛሬ አመሻሹ ላይ መፈታቱ ታወቀ። ከቅርብ ዘመዶቹ አንዱ በስልክ እንደተናገረው ከጠዋት ጀምረው የአብርሃን መፈታት ሲጠባበቁ ቢቆዩም የእስር ቤቱን ደጃፍ ወደ ኋላው ትቶ ሲወጣ ያገኙት ወደ አስራ አንድ ሰዓት አካባቢ ነበረ። አቶ አብርሃ ደስታ በኋላ እንዳረጋግጠልኝም ይሄ ነው የሚባል መጉላላት ዛሬ ባይደርስብኝም፣ ከግቢው ለመውጣት ጊዜው ከምጠብቀው በላይ ረዝሞብኛል ብለዋል። ከእስር ሲፈታ የተሰማው ስሜት ምን እንደሚመስልም ሲገልጽ ከእስር እንደመወጣ አውቄ ነበር። ምክንያቱም ደብዳቤ ጽፈው ነበረ። ያው የተሰማኝ ነገር ብዙ የተለየ ስሜት አልተሰማኝም። ምክንያቱም አሁንም አስበው ከጠበብ ያለ እስር ቤት የቃሊቲ እስር ቤት ወደ ሰፍ የኢትዮጵያ እንደ ሀገር ወደ ሰፋ ያለ እስር ቤት እንደተዛወርኩ ነው የምቆጥረው። ስለዚህ ብዙ የስሜት ለውጥ የለውም አልተሰማኝም። በአሁኗ ሰዓት የት ነው ያለው? በአሁኑ ሰዓት ያው ከአቶ ሀብታሙ አያሌው ጋር ነው ያለሁት። ሆስፒታል ነው ያለሁት። ጓደኛም እየጠየቅኩ ነው ያለሁት። ስለዚህ ከሆስፒታል ሆኜ ነው የማናገርህ። የት ሆስፒታል ነው ሆስፒታሉ? ካዲስኮ መሰለኝ። አሁን ጨለማ ነው የገባ ነው ያው እንደተፈታው። እንግዲህ ለወደፊቱ ሰፋ ያለ ቃለ ምልልስ እንደምናደርግ ተስፋ አደርጋለሁ። ከመሰናበታችን በፊት ግን ለማስተላለፍ የምትፈልገው አጭር ማለት ካለ እድል ልስጥህና በዚህ እንቋጭ። መጀመሪያም ማስተላልፈው ነገር ጓደኞችን በጣም አመሰግናለሁ። ቤት ሲታሰርም ሆነ ጓደኞች ሲታሰሩ ሲፈቱ ፍርድ ቤትን ሌላም እየተከታተሉ ያጋልጡ ነበር። የትግሉ አካል ሆነዋል። ስለዚህ በጣም አመሰግናቸዋለሁ። ሌላ ያው ሀገራችንን ነጻ የምናወጣበት ዲሞክራሲያዊ የምናሰፍንበት ጊዜ ሩቅ አይሆንም። ትግላችንን አብረን እንቀጥላለን ውጤት እስኪያመጣ ድረስ። በእኔ ይመፈታል ለቴደርስታቸው ሁሉ በጣም አመሰግናለሁ። የፌዴራሉ አቃቢ ሕግ በጥቅምት ወር ሁለት ሺ ሰባት ዓመተ ምሕረት በነዘላለም ወርቅአገኘሁ የክስ መዝገብ በሽብር ወንጀል ክስ ከመሰረተባቸው አስር ሰዎች መካከል አንዱ አብርሃ ደስታ ነበረ። አቶ አብርሃን ጨምሮ የቀድሞ አንድነት የሥራ አመራር አባላት አቶ ሀብታሙ አያሌው እና አቶ ዳንኤል ሽበሽን የሰማያዊ ፓርቲ አመራር አባል አቶ የሸዋስ አዘፋን እንዲሁም አብርሃም ሰለሞንን የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን የአቃቢ ሕግን ክስ መከላከል ሳያስፈልጋቸው በነጻ አሰራምቷቸው ነበረ። ይሁንና አቶ አብርሃ ደስታ አቶ ዳንኤል ሽበሽና አቶ የሸዋ ሳሰፋ ቀደም ብሎ በነበረው የክርክር ሂደት ፍርድ ቤቱን ተጋፍታችኋል ተብለው የእስር ቅጣት ተጥሮባቸው ቆይተዋል። በአቶ አብርሃ ደስታ ላይ የተጣለው የእስር ቅጣት ከሁለቱ ረዘም ያለ ስለነበረ እስከ ዛሬ ሊቆይ ተገዷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች ተከታዩም እዚያው አዲስ አበባ ያቆየናል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኢትዮጵያ ጉብኝታቸው ከኤርትራ ጉዳይም ሆነ ከሌሎች ወቅታዊ ሁኔታዎች ጋር የተገናኘ አይደለም ሲሉ አዲስ አበባ የሚገኙት የእስራኤል አምባሳደር መናገራቸውን ጠቅሶ ዘጋቢያችን እስክንድር ፍሬው ባጠናቀረው ዘገባ የእስራኤሉ ጠቅላይ ሚኒስትር የኢትዮጵያ ጉብኝት በአካባቢው ካሉ ወቅታዊ ፖለቲካ ሁኔታዎች ጋር መገጣጠሙን ያነሳል ደማቅ አቀባበል የተደረገላቸው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የኢትዮጵያን በጎበኙበት የመጀመሪያው ኢትዮጵያን በመጎብኘት የመጀመሪያው የሀገራቸው መሪ ሆነዋል ጠቅላይ ሚኒስትሩ በአዲስ አበባ ቆይታቸው ኢትዮጵያ አቻቸው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ጋርም ተወያይተዋል ለህዝብ ተወካዮች ምክር ቤትም በትናንትናው ዕለት እንደዘገብነው ንግግር አሰምተዋል እስክንድር ፍሬው ተከታዩን ይዟል እንደዚህ ደማቅ አቀባበል የተደረገላቸው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢትዮጵያን የጎበኙ የመጀመሪያው የሀገራቸው መሪ ሆነዋል። ጠቅላይ ሚኒስትሩ በአዲስ አበባ ቆይታቸው ከኢትዮጵያው አቻቸው ኃይለማርያም ደሳሌ ጋር ተወያይተዋል። ለህዝብ ተወካዮች ምክር ቤትም ንግግር አድርገዋል። እናም በአደባባይ የሆነው በመግለጫዎች የተንጸባረቀው ግልጽ ነው። የእርሳቸው ወደ አዲስ አበባ መምጣት ግን ከሌሎች ወቅታዊ ሁኔታዎች ጋር ተገጣጥሟል። ኢትዮጵያ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ቋሚ ያልሆነች አባል ለመሆን ስትወዳደር የእስራኤልን ድጋፍ አግኝታለች። ኢትዮጵያ ከፍተኛ ድምፅ ባገኘችበት በዚህ ምርጫ ድምፃቸውን ያልሰጧት አገሮች ደግሞ ኤርትራ፣ ሳዑዲ አረቢያ፣ ኳታር፣ ግብፅ እና ሴኔጋል መሆናቸው ተገልጿል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን ለፓርላማው ሲናገሩ ከአምስቱ አገሮች አንዱ የተበላሸ ወረቀት ያስገባ፣ ሌሎች ሁለት ደግሞ ድምፅ ያልሰጡ መሆናቸውን ጠቅሰዋል። ሁለቱ ግን በይፋ መቃወማቸውን አረጋግጠዋል። ድምፅ አልተሰጡም ከተባሉ አምስቱ ውስጥ ሁለት ብቻ ነው ተቃውሞ ሁለቱን ድምፅ ያልሰጠው ወረቀት ነው አንዱ የተበላሸው ረቀት ሁለት ብቻ ሁለቱ ደግሞ እነማን ሊሆኑ እንደሚችሉ መገመት ትችላለህ። የተባበሩት አረብ ኤምሬትስ የጦር መርከቦች በአሰብ ወደብ አካባቢ መታየታቸው በአንዳንድ የመገናኛ ብዙሃን የተጠቀሰውን በቅርቡ ነው። እናም ኤርትራ ከአንዳንድ የአረብ ሀገራት ጋር ያላት ግንኙነት በጥርጣሬ እየታየ በጥንቃቄ እየተተነተነ ባለበት ወቅት ነው የእስራኤሉ ጠቅላይ ሚኒስትር ወደ አዲስ አበባ የመጡት። በጉብኝቱ ወቅት ሁሉ ከኔታናዊ ያልተለዩት በኢትዮጵያ የእስራኤል አምባሳደር በላይነሽ ዙቬዲያ ግን ከወቅታዊ ጉዳዮች ወይም ከኤርትራ ጋር የተገናኘ አይደለም ባይ ናቸው። የኢትዮጵያና የእስራኤል ግንኙነት በጣም የቆየ ነው። እነን እሱን ማጠናከር ነው እንጂ ከዛ ከኤርትራ ጋር የሚያገናኘው ምንም ግንኙነት የለም። አት ሊስት እኔ የማውቀው ነገር የለም። ወቅታዊ ጉዳዮች ጋር ከወቅታዊ ጉዳዮች የምታየው ነው። ብዙ ሀገሮች በተለይ በእኛ አካባቢ ያሉ ሲሪያ እንድትወስድ ኢራቅ፣ የመን በጣም እየፈራረሱ ያሉ ነገሮች ናቸው፤ ግን እነሱ እኛ ከእሱ ጋር አይደለም እናያይዘው እኛ ዛሬ ካልመጣን መቼ ነው? አፍሪካ ምን መጣው አፍሪካ እያደገች ነው፣ ከኛ ከእድገቱ ጋር አንድ መሆን አለብን ብለን ነው ምን ብለን ነው የመጣ ነው እዚህ። ይልቁን ጉብኝቱ ወደ ኢትዮጵያ ተሹመው ከመጡ ጊዜ ጀምሮ ሲያልሙት የነበረ እንደሆነ ነው እስራኤላዊቱ አምባሳደር የነገሩኝ። ይሄን ይሳልመው የነበረው ነው ከመጣሁ ጀምሮ አራት አመት፣ አራት አመት ሊሆነኝ ነው። መቼ ፕራይም ሚኒስትር መጥቶ ኢትዮጵያን ይጎበኛል እያልኩ በጣም ብዙ አስብ ነበር፣ እና ስለተሳካልኝ በጣም ደስ ብሎኛል። ይሄ ማለት እኛ አሁን እንዳልኩ የዴፒቲ ፕራይም ሚኒስትራቸው ወደዛ ሄደው ነበር። የውጭ ጉዳይ ሚኒስትራችሁ ዶክተር ተልዱስ ስዛ ነበሩ። የኛ ውጭ ጉዳይ ሚኒስትር መተው ነበር። አሁን እንደገና ከዛ ወደዚህ እንዴት እናሳድገዋለን። አሁን ደግሞ በእግዚአብሔር ረዳታ የእናንተ ፕራይም ሚኒስትር ወደዛ ሊሄዱ ይችላሉ፣ እና ይሄ ትልቅ ነገር ነው። ትልቅ ነገር ነው። መጠነካከር ነው። ባለፈው የዛሬ 3 ሳምንት ባይላተራል ዲያሎግ ነበረን እዚህ እና መግባባት አለብን። ሰው በሰው እንደዛ እያልክ ስትሄድ ነገሩ ከፍ እያለ ይሄዳል። ኢንቨስተሮች ሞር ኢትዮጵያ ላይ ትረስት ይኖራቸዋል ይመጣሉ። መሪዎች ሲመጡ አይተሃል። ስንት ካምፓኒዎች? ሰባ ካምፓኒዎች ናቸው ወደዚህ የመጡት እና እንደዛ አይነት ነገር እንፈልጋለን እኛ። ስለዚህ በጣም በጣም አስፈላጊ ነው። እኛ ያ ነው ወደዚህ የገፋፋል። በቀጥታ ከዚህ ጋር ያልተገናኘ ጥያቄ የመለሱት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝም ከእስራኤል ጋር እየተጠናከረ ያለው ግንኙነት ከወቅታዊ ሁኔታዎች ጋር እየተገናኘ አለመሆኑን አብራርተዋል። የኢትዮጵያ ከሀገሮች ጋር ያለ ግንኙነት የሚመሰረተው የኢትዮጵያ የውጭ ጉዳይና የሀገራዊ ደህንነት ፖሊሲ እንጂ በሌሎች ሀገሮች ላይ የተመሰረተ አይደለም። ስለዚህ የኢትዮጵያ የውጭ ጉዳይ ፖሊሲ የኢትዮጵያን ጥቅም፣ የኢትዮጵያን ፍላጎት፣ የኢትዮጵያ ሕዝቦችን እድገትና ብልጽግናን መሰረት ያደረገ እንጂ ከሌላው ከዚህም ወይም ከዛ ጋራ በተገናኘ ግንኙነት ሞቅታና ዝቅታ ሊሆን አይችልም ስለዚህ ግንኙነታችን ከእስራኤል ጋር የተመሰረተው በሀገራችን የጋራ ጥቅም ላይ ብቻ ነው ሌሎች ሀገሮች በዚህ ዙሪያ ከእኛ ጋር ሊደመሩ ይችላሉ መነሻውና መጨረሻው ግን የእስራኤልና የኢትዮጵያ ጥቅምና ፍላጎት ብቻ ነው ኢትዮጵያዊቷ ንግስተ ሳባ ከ ከሶስት ሺህ አመታት በፊት ንጉሥ ሰለሞንን ካገኘችበት ሀገር ሰላምታ ይዤላችሁ መጠው ያሉት ኔታንያሁ ዛሬ ተመልሰዋል የሁለቱ ሀገራት ግንኙነት መጠናከርም ሌላ ሦስት ሺህ ዓመት እንደማይጠብቅ ተስፋ አድርገዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምሽቱን አብይ ርዕስና የመጽሔቱን የትንታኔ ርዕሶች ነበር የተከታተላችሁት። ስርጭታችን እስከ ምሽቱ ሶስት ሰ- እስከ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ተኩል ያመለክታል። የአርብ ምሽት አስተናጋጆቻችሁ ቆንጅታዬና። አሉላ ከበደንን የሁለተኛውን አጋማሽ ስርጭታችንን ዘልቀናል። አሁን ወደ ቀዳሚው ቅንብር ወደ ቶሮንቶ ነው ካናዳ ነው የምንወስዳችሁ። ሰላሳ ሶስተኛው በሰሜን አሜሪካ የኢትዮጵያውያን የስፖርት ፌስቲቫል ዛሬ ስድስተኛ ቀኑን ይዛል ይዟል። አምስተኛውን ቀን አልተመለከትንም። አዲሱ አበበ ታዲያ ከስፍራው ያጠናቀረልንን ለምሽቱ የዛሬው ውሎ ከሰኞ ጀምሮ ከመጣው ህዝብ በብዙ ቁጥር የሚጨምር እንደሆነ ተገምቷል። የኢትዮጵያ ቀን ተብሎ ከኳሱ ሌላ በርካታ የባህል ትርኢቶች፣ ልዩ ልዩ የስነ ጽሁፍ ምንባቦችና የተጋበዙ እንግዶችም ንግግር የሚያደርጉበት በአጠቃላይ ኢትዮጵያዊነትን የሚያጎሉና ታሪክንም የሚያወሱ ዝግጅቶች እንደሚቀርቡበት ትናንት የፌዴሬሽኑ ፕሬዚዳንት ጌታቸው ተስፋዬ ተናግሯል። ከልምድ እንዳየሁት በኢትዮጵያ ቀን ዝግጅት የፌዴሬሽኑ የህዝብ ግንኙነት ነው። የዋናው አስተባባሪ ሳምሶን ሙሉጌታ ይባላል። ጥሩ እንደምታውቁት ዛሬ የኢትዮጵያ ቀን ነው፣ ከሳምንቱ ትልቁ ቀን የሚባለው ነው እና ወደ ስምንት ሺህ ሰው በላይ ይመጣል ይመጣ ብለን እንገምታለን። በዛሬው ዕለት ፕሮግራማችን፣ የኢትዮጵያ ቀን ፕሮግራማችን ወደ ፋይቭ ሰርቲ ይጀምራል ወደ አስራ አንድ ሰዓት ተኩል ማለት ነው። እሺ ቀጥል። ይሰማል። አዎ ወደ አስራ አንድ ሰዓት አዎ አስራ አንድ ሰዓት ተኩል ይጀመራል። በመጀመሪያ የፕሬዚዳንቱና ከአዘጋጅ ኮሚቴው እንትን ስፒች ይሰጥና ከዛ በኋላ የባህሉ የፋንቲሽ በቀለ የባህል ግሩፕ ፐርፎርማንስ ይሰጣሉ። ያ እንዳለቀ የዘመናዊ አርቲስቶችም ተጋብዘዋል በዛሬ ዕለት እነ ወንዲማክ እነ ናቲ ሀይሌ ይመጣሉ። እንዲሁም ይሁኔ በላይና ማሪ ደገፋውም ፐርፎርም ያደርጋሉ። ዛሬ እነዚህ በመዝጊያውም ነገ የሚጫወቱ ናቸው። የክብርን ከውጭ የተጋበዙት የዚህ ሀገር ያገሩ ባለስልጣናት፣ ከንቲባ ቢሮ ወይም ከመሳሰለ ከመንግስታዊ አካላት ይመጣሉ። ከንፈርም የተደረገ ነገር የለም የተረጋገጠ ነገር የለም። እሺ የላከችው መልእክት አለ እና ያው እንደምታውቁት ይሄን ነገር ኮንፈርም የምናደርገው ልክ መጨረሻ አካባቢ ነው እና ከንፈርም የተደረገ ነገር የለም ግን አትሊስት ከከተማው አንድ ሪፕሬዘንታቲቭ ይመጣ ብለን እንገምታለን። እሺ አመሰግናለሁ ሳምሶን ታንኪ። አቶ አዲሱ የሕዝብን ቁጥር በተመለከተ በነገራችን ላይ የመክፈቻ ዕለት ባለፈው እሁድ የመጣው ሕዝብ ምንም እንኳ አካባቢው እስከ አምስት ሺ ተመልካች የሚይዝ ቢሆንም እዛ የሚገኙ የሴኩሪቲ ወይም የደህንነት ተቆጣጣሪዎች እና አንዳንድ ሰዎችም እንደነገሩኝ፣ እኔም እንደምገምተው ወደ ሶስት ሺ የሚጠጋ ሕዝብ ነበረ። ከሰኞ ጀምሮ ግን የስራ ቀን በመሆኑም ይመስላል እጅግ በጣም ጥቂት ሰው ነው የሚመጣው። ምናልባት ከስራ የሚወጡት ከቀኑ 11 ሰዓት በኋላ ለምን ኳሱ ውስጥ ከምሽቱ ሶስት ና እና አራት ሰዓት ስለሚቆይ በዛ ያለ ሰው ይመጣል። ይሄ በድንኳኑ ውስጥ ያሉትን ሳይጨምር ነው። በድንኳኑ ዙሪያ ኳስ ፈጽሞ የማያዩ እዛ አካባቢ ያለውን እንቅስቃሴ የሚከታተሉ ሰዎች በየቀኑ ቢያንስ እስከ አምስት መቶ ሰው ይታያል። አንዳንዴም እንደ ሁዱ አይነት በመሰለ እንደ ዛሬው የኢትዮጵያ ቀን ሁኔታ ነገ በመዝጋው ደግሞ ከሁለት ሺህ የማያንስ ሕዝብ በድንኳኑ አካባቢ ይገኛል። በአጠቃላይ በውጭ የሚካሄዱትን እንቅስቃሴዎች ተመልክቶ ስታዲየም ውስጥ ያለውን ጨዋታ በተመለከተ ወይም ኳሱ በመኖሩ ብቻ ወደ ቶሮንቶ የመጣ ኢትዮጵያዊ ቁጥር አስራ አምስት ሺ ያህል እንደሚሆን ብዙ ሰዎች ገምተዋል። ከኳሱ ጋራ ወይም ኳሱን ተከትለው በሚካሄዱ እንቅስቃሴዎች ዙሪያ ትናንት አንደኛው ላይ ተገኝቼ ነበር። የምን ስብስብ እንደሆነ የጠየኳቸው አቢሳ አያና ይባላሉ። በመሰረቱ የተሰባሰቡት የኢሃፓ አባላት የነበሩ አሁንም ያሉ ወይም የተዉ፣ በአጠቃላይ ግን ከኢሃፓ ጋር ግንኙነት ያላቸው ሰዎች ናቸው። ሪዩኒየን ማለትም ተመልሰው እንደገና ተገናኝተው ሀሳብ ሀሳብ የሚለዋወጡት በዚህ ስብስባቸው፣ አቶ አያና እንደገለጡልኝ ምንም አይነት የፖለቲካ አቋም ውይይት ውስጥ አይገባም። የግል ጨዋታ ሜዳ በነበሩ ጊዜ ያሳለፉትን ትዝታ የመሳሰለውን እንደሚወያዩ ገልጠውልኛል። አዲሱ አበበን ለዘገባው እናመሰግናለን። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። እዚህ ግድም ከእለቱ ርዕሰ ወሬዎች ባጫጭሩ እናሰማቸዋለን። ጦር ሰራዊት ውስጥ ባሉ ተቀናቃኝ አንጃዎች መካከል ትናንት በተካሄደ የተኩስ ልውውጥ አምስት ወታደሮች በተገደሉባት በደቡብ ሱዳን ዋና ከተማ ጁባ ዛሬም ተኩሱ እንደተቀሰቀሰ ተነገረ። ኢራቋ ዋና ከተማ ባግዳድ በስተሰሜን በሚገኝ የሺያ እስልምና ተከታዮች ስፍራ ላይ የእስልምና መንግስት ቡድን ታጣቂዎች ትናንት ማታ ጥቃት አድርሰው ሲያበቁ ቢያንስ ሰላሳ አምስት ሰው ገደሉ፣ ብዛት ያላቸው ሌሎችን አቁስለዋል። የአረና ትግራይ ፓርቲ የስራ አመራር አባል የነበረው አቶ አብርሃ ደስታ በዛሬው ዕለት ከእስር መፈታቱ ታውቋል። አቶ አብርሃ መፈታት የነበረበት ከወራት በፊት ይሁን እንጂ ፍርድ ቤቱን ተጋፋ ተብሎ ጥፋተኛ ነህ ተብሎ ቅጣት ተጥሎበት ነው የቆየው። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምንሻገረው። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሰሀዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ምንም አይነት አስተዋጽኦ ባላደረገችበት የኤልኒኖ ድርቅ መሰቃየቷ እንደሚያሳዝናቸው የቀድሞዋ የአየርላንድ ፕሬዚደንት ገለጹ። የአፍሪካ ሕብረት ለመላ የአፍሪካ ዜጎች አንድ ፓስፖርት ለማውጣት ማቀዱ ታወቀ። ተቆርቋሪ አፍሪካውያን የአፍሪካ ሕብረት አባል አገሮች ከዓለም አቀፍ የወንጀል ችሎት አባልነት እንዳይወጡ ዘመቻ ጀመሩ። የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። የቀድሞዋ የአየርላንድ ፕሬዝደንት ሜሪ ሮቢንሰን አስር ሚሊዮን የሚሆኑ ኢትዮጵያውያን የአየር ለውጥ ባስከተለው ቀውስ ምክንያት በአምሳ ዓመታት ውስጥ ባልታየ አይነት ድርቅ መሰቃየታቸው ተገቢ አይደለም ማለታቸውን ቤልፋስት ቴሌግራፍ በተባለው ድረ ገጽ ተጠቅሷል። በአሁኑ ወቅት የተባበሩት መንግስታት ድርጅት የአየር ለውጥና ኤልኒኖ የሚያስከትለው የአየር ጠባይን አስመልክቶ ልዩ የድርጅቱ ልዕክት የሆኑት የቀድሞ የድርጅቱ ከፍተኛ የሰብአዊ መብት ኮሚሽነር ሜሪ ሮቢንሰን ኢትዮጵያ እሷ ራሷ አስተዋጽኦ ባላደረገችበት የአየር ለውጥ ምክንያት መሰቃየቷ ያሳዝነኛል፣ ማለታቸውን ድረገጹ ጠቅሷል። አይርሽ ታይምስ ዳትካም የተባለው የአየርላንድ ድረገጽ ደግሞ ሜሪ ሮቢንሰን በያዝነው ዓመት ኢትዮጵያን በጎበኙበት ወቅት በሀገሪቱ የተከሰተውን የድርቅ ሁኔታ ለማቃለል በተደረገው ጥረት የ518 ሚሊዮን ዶላር የረድኤት ክፍተት አለ ማለታቸውን ገልጿል። የዓለም ማህበረሰብ በአሁኑ ወቅት በስደተኞች መጉረፍ፣ በብሪታንያ ከአውሮፓ ህብረት መውጣትና ግጭት በሚካሄድባቸው አካባቢዎች ላይ በመጠመዱ የድርቁ ጉዳይ ዓለም አቀፍ ትኩረት ለማግኘት አልቻለም ሲሉም አስገንዝበዋል። ሜሪ ሮቢንሰን ከኢትዮጵያው የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ጋር ተገናኝተው ከተነጋገሩ በኋላ ድርቁ ያጠቃው ኢትዮጵያን ብቻ ሳይሆን ደቡባዊ አፍሪቃም ክፉኛ ተጎድቷል። ሆንድራስን የመሳሰሉት የማዕከላዊ አሜሪካ ሀገሮች ቪየትናምን የመሳሰሉት የእስያ ክፍሎችም ኤልኒኖ ባስከተለው ድርቅ እንደ ተጎዱ ገልጸዋል። የውጭ ጉዳይ ሚኒስትር ቴዎድሮስ አድሓኖም በበኩላቸው መጀመሪያ ላይ የዓለም አቀፍ ረድኤቱ ምላሽ አዝጋሚ ነበር። ይሁንና ኤልኒኖ ስለሚያስከትለው ድርቅ አስቀድመን ማወቃችን ጠቅሞናል። መንግሥት ያለውን የእህል ክምችት መጠን ገምግሞ 800 ሚሊዮን ዶላር የሚሆን ገንዘብ ለድርቁ ለመመደብ ችሏል ማለታቸውን አይሪሽ ታይምስ ድረገጽ ጠቅሷል። ሲኤንኤን የተባለው የዜና ስርጭት መረብ ድረገጽ ደግሞ የአፍሪካ ህብረት በመላ አምሳ አራት የአፍሪቃ አባል ሀገሮች ሊያገለግል የሚችል ፓስፖርት ለማውጣት ማቀዱን ዘግቧል። የአውሮፓ ህብረት በብሪታንያ መውጣት ምክንያት በተናጋበት በአሁኑ ወቅት የአፍሪካ ህብረት የጋራ የሆነ ፓስፖርት በማውጣት በበለጠ ለመቀራረብ እየጣረ ነው ይላል የሲኤንኤን ዘገባ። የኤሌክትሮኒክ ፓስፖርቱ በመጪው እሁድ በሩዋንዳ መዲና ኪጋሊ በሚካሄደው የህብረቱ ጉባኤ ይፋ ተደርጎ ለርዕሳነ ብሔራትና ለከፍተኛ ባለስልጣኖች ይሰጣል። የአፍሪካ ህብረት እንደ አውሮፓ አቆጣጠር እስከ 2018 ዓ ምት ባለው ጊዜ ውስጥ በሁለት ዓመታት ውስጥ ማለት ነው ፓስፖርቱን ለመላ የአፍሪካ ዜጎች ለመስጠት ማቀዱን ዘገባው ጨምሮ ገልጿል። ፓስፖርቱ የአፍሪካ ህብረት የ2063 ዓ ም የተግባር እቅድ አጀንዳ ማለትም በአህጉሪቱ የበለጠ መዋሃድና በአፍሪካ ህብረት ተፈላጊ ራዕይ ላይ ጫና የሚሰጥ ቁልፍ አካል ነው። ከአንድ ሀገር ወደ ሌላ በነጻ የመዘዋወር ነጻነት የአባል አገሮች ቅድሚያ የሚሰጡት የረጅም ጊዜ ፍላጎት ነው። የምዕራብ አፍሪካ የኢኮኖሚ ማህበረሰብ አባል አገሮች እና በበርካታ ክልሎች የጋራ ፓስፖርት አለ ሲል በሲኤንኤን ላይ የወጣው ዘገባ ጠቅሷል። በአፍሪካ ህብረት የፖለቲካ ጉዳይ ዳይሬክተር ዶክተር ካቤሌ ማትሎሳ የአፍሪካ ሀገሮች በሮች ሲከፈቱ የሚጠቀሙት በዝቅተኛ ደረጃ ላይ ያሉት ሰርቶ አደሮች ናቸው ይላሉ። በአሁኑ ወቅት ወጣት አፍሪካውያን የሰሃራ ምድረ በዳን ለማቋረጥ እንዲሁም በጀልባዎች አውሮፓ ለመግባት በሚያደርጉት ጥረት ህይወታቸውን አደጋ ላይ ሲጥሉ እናያለን። በአፍሪካ ሀገሮች ዕድል ከከፈትንላቸው እንዲህ አይነቱን አደጋ መቀነስ ይቻላል ሲሉ ማትሎሳ አስገንዝበዋል። የአፍሪካ ህብረት የፖለቲካ ጉዳይ ዳይሬክተር ማትሎሳ በአውሮፓ ህብረት የተከሰተውን ሁኔታ ሲያጠኑ እንደቆዩ ገልጸው የአፍሪካ ህብረት የበለጠ መቀራረብ የፍልሰትና የሉዓላዊነት መናጋት ስጋት አያስከትልም ብለዋል። አፍሪቃ የፍልሰት አህጉር በመሆኗ ስደተኞችን አንጠራጠርም። ይሄ የአፍሪካ ህብረት ህልውና መሰረት የሆነው የፓን አፍሪካዊነታችን መለኪያ ነው በማለት አስረድተዋል። ይሁንና ለመላ አፍሪቃውያን ዜጎች በሁለት ዓመታት ጊዜ ውስጥ ፓስፖርት መስጠት የሚለው ቅድ ላይሳካ እንደሚችልና ተጨማሪ ዓመታት ሊወስድ እንደሚችል ዳይሬክተሩ ሳያውሱ አላለፉም። በጸጥታ ጥናት ተቋም ጥናት የሚያካሄዱት ዴቪድ ዙን ሜኑ ይህን ሀሳብ አንዳንድ ሀገሮች ላይቀበሉት እንደሚችሉ ሲገልጹ ከቪዛ የሚገኘው ገንዘብ ጠቃሚ የገቢ ምንጭ በመሆኑ ላይስማሙበት ይችላሉ ብለዋል። ይሁንና የጋራ የሆነ ፓስፖርት ሲኖር በአህጉሪቱ ሀገሮች መካከል ዓለም አቀፍ ንግድን ይረዳል ብለዋል። ድንበሮች ክፍት ሲሆኑ አሸባሪ ቡድኖችንና የተደራጁ ወንጀሎችን ሊያጠናክር ይችላል ሲሉ አንዳንድ ነቃፊዎች ተናግረዋል። ስሜኑ ግን አንድ አዎንታዊ ነገር ማን ወዴት እንደሚሄድ የሚያሳይ ማዕከላዊ የሆነ ሰነድ የሚኖር መሆኑ ነው ማለታቸውን ሲኤንኤን የተባለው የዜና ስርጭት መረብ ድረገጽ ጠቁሟል። ኒውስ 24 የተባለው መሰረቱ ደቡብ አፍሪቃ የሆነው ድረገጽ በበኩሉ በአፍሪቃ ማዕዝናት ያሉት ተቆርቋሪዎች የአፍሪካ ህብረት አባል ሀገሮች ከዓለም አቀፍ የወንጀል ችሎት ለመውጣት ያላቸውን ሀሳብ እንዲቀለብሱ ጫና የማድረግ ዘመቻ መጀመራቸው ዘግቧል። ተቆርቋሪዎቹ የመጫን ዘመቻ የከፈቱት የአፍሪካ ህብረት በመጪው እሁድ በኪጋሊ ሩዋንዳ ጉባኤ ያካሄዳል ተብሎ በሚጠበቅበት ወቅት ነው። ዘመቻ የከፈቱት ተቆርቋሪዎች ሀያ አንድ የሲቪል ማህበረሰብ ድርጅቶች እንደሚደግፏቸው ዘገባ አውስቷል። በዘመቻው ከሚሳተፉት ድርጅቶች አንዱ በዓለም አቀፍ የወንጀል ችሎት የሚፈለጉት የሱዳን መሪ ዑመር አልበሽር ደቡብ አፍሪካ በገቡበት ወቅት የሀገሪቱ መንግስት አላሰራቸውም በሚል ክስ መስርቶባቸው የነበረው ነው። ዑመር አልበሽር በስብና ላይ ወንጀል በመፈጸም ተከሰው ከፍትህ የሸሹ ተደርገው እንደሚታዩ ኒውስ ትንት ፎር ድረገጽ ላይ የወጣው ጽሁፍ አውስቷል። ጥቂቶቹ ሀያላን የአፍሪቃ መሪዎች ካለምንም ተጠያቂነት ለመግዛት እንዲያመቻቸው ነው ከችሎቱ አባልነት ለመውጣት የሚፈልጉት ሲሉ የሲራሊዮን የተጠያቂነትና በሕግ የመገዛት ማዕከል ሰራተኛ ኢብራሂም ቶሚ ማስገንዘባቸውን የኒውስ ትንስፎር ድረገጽ ዘግቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን ዚላ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ ነው የአርብ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች በአስራ ዘጠኝ፣ በሀያ ሁለት እና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ ታገኙናላችሁ። አብራችሁን ቆዩ። አሁን ቀጥሎ የሚቀርበው የመደበኛ የአርብ ዝግጅት እሰጥ አገባ የሰጥ አገባ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። እዚሁ ስቱዲዮ አብሮኝ ይገኛል። አሉላ፣ ፕሮግራምህን ታስተዋውቅ። አመሰግናለሁ ቆንጂት። በስር ላይ የሚገኘው የተቃዋሚዎች አመራር አባል አቶ ሀብታሙ አያሌው የጤና ሁኔታና የሕክምና እርዳታ ፍለጋ ጥያቄዎች መነሻ በማድረግ በስር ላይ የሚገኝ አንድ የተቃዋሚ አመራር ወይም ማንኛውም በስር ላይ የሚገኝ ሰው ምን አይነት መብቶች አሉት? መቼስ የሚያስፈልጉት የህክምና እርዳታም ሆነ ሌሎች ሁኔታዎች ሊሟሉለት ይገባል የሚለውን በተከታታይ የምንመለከትበት ዝግጅት ቀደም ሲል በተጀመረ በተቃዋሚዎች መብት፣ በዲሞክራሲያዊ ሂደት ተቃዋሚዎች የሚጫወቱት አይነተኛ ሚና፣ ፈተናዎችና ተጠያቂነትን ይመለከታል። እንግዲህ የመጨረሻውን ክፍል ይከታተላል። ተክለ ሚካኤል አበበ ከቶሮንቶ ካናዳ፣ ዳዊት አጎናፍር ዚከኔስስ ከዴንቨር ከተማ። ስልጣን ላይ ያለ ሀይልን ተጠያቂ የሚያደርጉ ነገሮች ከመሄዳችን አስቀድሞ አንድ ነጥብ አያይዘን እናንሳ። ዲሞክራሲያዊ አሰራር በተቃዋሚዎች በራሳቸው በድርጅት ውስጥ ሳይሰፍን በአገር ደረጃ የሚለወጥ ወይም የሚመጣ ዲሞክራሲን ማሰብ የለባቸውም እስከሚለው ድረስ ይነሳል። አሁን ከምታነሷቸው ጭብጦች አንጻር ተቃዋሚዎች በራሳቸው ምን ያህል ዲሞክራሲያዊ አሰራርን ይከተላሉ? ያንን እናመጣለን የሚሉትን ዲሞክራሲያዊ አሰራር በውስጣቸው ሴቱን ያህል አስፍነውታል? እነኚህ መታየት የሚችሉባቸውን ነጥቦች ብትከራከሩባቸው። ዳዊት፣ አዎ ልክ ነህ አሉላ። በዚህ ላይ ብዙ ጊዜ ፍራቻ አለ በተቃዋሚዎች ዘንድ። እንግዲህ ያው በትርጉም እየረዳህን ኢንፊልትሬትድ ነን ሰርጎ ገባለ መሀከላችን በሚል ፍራቻ አንዳንድ ጊዜ ነገሮች መደበቅ ይጀመራል። ከነገሌ የዚህ ግሩፕ ናቸው፣ እነገሌ ደግሞ ከእኛ ጋር ናቸው በሚል ስሜት የዲሞክራሲውን አካሄድ ይሰብራሉ። ነገር ግን በእውነት በትክክለኛ አካሄድ እስከ ተካሄደ ድረስ ማንም ይስማው ማን ማን ዴሞክራቲክሊ ህዝብን በዲቤት አሳትፎ ዲሲዥኖችን ማድረግ በጣም በጣም ተገቢ ስራ ነው። ነገር ግን ቅድም እንዳልኩህ ሚስጢር ይወጣል እንዲህ ይሆናል በሚል በጣም ፍራቻ ስላለ የሚስተር ስራ የጎን ስራ የቡድን ስራ ይጀመር እና ያ ነገር ደግሞ ያኛው ግሩፕ ተቃዋሚ ሆኖ እንዲነሳ ና አይ ይሄ እኛን አይወክሉም የሚለው ነገር ውስጥ ይከተናል። እገን አሁንም ቢሆን ግን ይሄ በሙሉ ኢትዮጵያ ውስጥ አምባገነናዊ ስርዓት እንዳለ ያው ብዙዎች የምንገነዘበው ነገር ነው እና ያ ነገር ቢሆንም እኛ አማራጭ ነን የምንለው አስተማሪዎች ሆነን ዲሞክራሲ ፔንፉል ነው ይባላል። እና አንዳንድ ጊዜ ያው ያንን ፔንፉል ነገር እኛንም ሲጎዳ ተቀብለን አስተማሪያዊ ስራ መስራት ያለብን ይመስለኛል። አለ መልካም ተክሌ ዴሞክራሲ በለው ወይ በሌላ አቅፍ ተጠቀም። ትልቁ በሽታ በተለይ በእኛ ዘንድ ያየሁት እኔም እንደ ተቃዋሚ ቆጥሬ ራሴ የተለየ ሀሳብ ያለመውደድ፣ የተለየ ሀሳብን የሚያነሱ ሰዎች የማርያም ጠላት አድርጎ የመመልከት መመልከት ነው። አውቶማቲካሊ ወያኔ ብሎ ይፈርጀዋል። ይሄ በጣም ጤናማ ያልሆነ የተለየ ሀሳብን ያለመቀበል በሽታ አለ። ስለዚህም የኢትዮጵያ ችግር የኢህአዴግ ብቻ ሳይሆን ባይዘወይ በአጠቃላይ የዛሬ አስር አስራ አምስት ዓመት የኢህአዴግ ብቻ አድርጌ የመለከተው ነበር፣ እኔ በግሌ አሁን ግን የኢትዮጵያ ችግር የሁላችንም ችግር ነው። የተቃዋሚው የሚል አመለካከት አለ። የኢህአዴግ ብቻ ሳይሆን የተቃዋሚው ችግር ነው፣ ዴሞክራሲያዊ አለመሆንና ይሄ የተለየ ሀሳብ ላ ለማስተናገድ አሉላ። ይሄ ምናልባትም በቀጥታ ከተቋማትና በድርጅትነት ከሚንቀሳቀሱ ድምጾች ወደ ዜጎች ዜጋ የሚመለከቱ ጉዳዮችን እንድናነሳ ይጋብዛል። ቀደም ሲል በነበረ ክርክራችሁ ተክሌ፣ ከውጭ ያለንም ዜጎች እኩል ድርሻ ያለን የምናግዘውን ያህል የእኛም ሀሳብ የሚሰማበት መንገድ ብልሃል። እስኪ ኃላፊነቶችንም አብረን እናምጣ። ዜጎችስ በሀገራቸው እንዲመጣ ለሚፈልጉት ለውጥ ምን ሚና ምን ኃላፊነትስ አለባቸው? ቤቱን ያህል ኃላፊነት አንድ ዜጋ ከራሱ ጋር ሊያያይ ሊያገናኝ ይገባዋል። አንዳንድ ጊዜ የሚደረጉ ተጽዕኖዎች የሚመጡ ሀሳቦችም ከኃላፊነት ውጭ የሚመስሉበትም ጊዜ አለና ለውጥ እንዲመጣ አንድ ዜጋ ምን ግዴታ አለበት ብለህ ታምናለህ? የራስህን ጨምረህ ተክሌ ካንተ ጀምረህ። ውል ቅልቡና ያስፈልጋል። የመጀመሪያው ደግሞ በተቻለ መጠን በተለይ በውጭ የሚኖረው በውጭ ስልህ በሰለጠነ የሚባለው አለበት በተለምዶ የምዕራቡ ዓለም ማለት ነው። አውሮፓና አሜሪካ ሰሜን አሜሪካ የምኖር ሰዎች በተወሰነ መልኩ ሀሳብን በነጻነት መግለጽ የሚቻልበት አካባቢን የኖር ነው እና አስራ አመት ሀያ አመት ከኖር እንደ በኋላ ይገር ሲል የምናንጸባርቀው ባህሪ የድሮ ይሄ ቅድም ያልኩ አዲስ ሀሳብ ስንሰማ የመታመምና ሰዎች እንደ ጠላት አድርጎ የመፈረችው ይሄ ትልቁ መስተካከል አለበት። በዚህ ያለው ኃላፊነት የምል ሆኔ ሀሳብን ቶለሬት ማድረግ መታገስ፣ የተለዩ ሀሳቦችን መዳበር አለበት አንደኛ። ሁለተኛ ኃላፊነት ያለው ተቃውሞ ማድረግ ያስፈልጋል። አሁን ለምሳሌ ኢትዮጵያ ውስጥ ህወሀት ዶሚኔት እንደሚያደርግ የታወቀ ነው። ግን ያ ማለት ግን ወስዶ ትግሬዎችን ሁሉ ለምሳሌ እንዲህ ናቸው ብሎ ለመፈረጅ ለመደምደብ አያስኬድም። በፖለቲካ ልጅ በነበርንበት ሰዓት እንደዛ ልንል እንችላለን። ግን በፖለቲካ ሰው ከበሰለ በኋላ አንድን ብሄር ነጥሎ እንዲህ ነው ብሎ የመለየቱ አካሄድ በእኔ በእኔ አስተያየት ኃላፊነት የጎደለው ነው። በተለይ በውጭ ያለን ሰዎች ኢህአደግን ጥለን ሌላ የተሻለች ኢትዮጵያ እንፈጥራለን ከሆነ የዛች የተሻለች ኢትዮጵያን ሞዴል አሁን አሁን ካላየነው በተቃውሞ ሂደታችን ውስጥ ያንን ባህሪ ካላንጸባረቅን፣ ነገ ኢህአዴግን ከጣልን በኋላ የተሻለች ኢትዮጵያ እንደምንገነባ ምንድን ነው ዋስትናው? በውጭም በውስጥ ያለነው አይ ቲንክ ኃላፊነት ሙሉ ሙሉ የሚሰማን ለማለት ይከብደኛል። ነው መልካም ዳዊት። አዎ እንግዲህ የግለሰቦች ስብስብ ነው ሀገርም የሚሆነው ቤተሰብም ከዛም በላይ እና ኢትዮጵያውያን እና ዜጎች እያንዳንዱ እኛ የምንወስደው አክሽን ኮንሲኩንስ እንዳለው መገንዘብ አለብን። ለእያንዳንዷ ለምናደርገው ከንፈር ከመምጠጥ የዘለለ ነገር መሰራት አለብን። አሁን ለምሳሌ ከእስር ቤት የወጣው ወንድማችን ሀብታሙ ታሟል ተብሎ በጥቂት ጊዜ ውስጥ ከአስር ሺህ ብር በላይ ሲዋጣ አይቻለሁ። እና እኛ ተመልካቾች ብቻ እንዳልሆንን መሪዎችንም መደገፍ እንዳለብን እኛ ነገ ሊመጣ ለምንፈልገው አስተዳደር ቅንነት የተሞላውና ሪሊ እንደው ዲሞክራሲያዊ የሆነ አስተዳደር የእኛ ተሳትፎ ትልቅ ትልቅ ኮንትሪቢሽን እንዳለን አዝ ኢንዲቪጁዋል በነገር በሙሉ የእኛ የእያንዳንዳችን አክሽን ተደምሮ ትልቅ እንደሚሆን ካወቅን ሀገርም ማለት መሪም ማለት የሆነ አብስትራክት የሆነ ግዙ ሳምዌር የተቀመጠ ነገር እንዳልሆነ ና የእኛ የኢንዲቪጁዋሎች ስብስብ መሆኑን ስንረዳ ና ትልቅ ፓወር እንዳለን ስናውቅ ለውጡም ሪሊ የእኛም ሪስፖንሲቢሊቲ ይቀጥላል። አሁን ብዙ ኢትዮጵያውያኖች እንደ ፓሽኔትነን ለድርቁ ሁላችንም እያዋጣን ነው። እገሌ ያደርጋል ብለን ቁጭ አላልንም። ልክ እንደዛው በፖለቲካውም እና ሪሊ ሀገራችንን አፌት በሚያደርጉት ነገሮች በሙሉ እኔ ድርሻ አለኝ ብለን ድርሻችንን መወጣት ስንጀምር ነው እንጂ ቁጭ ብለን ዜና እየሰማን ዝም ብሎ እንደው ክሪቲክ ስንሆን ለውጥ አናመጣም። አክቲቭ ፓርቲሲፐንት መሆን አለብን ዜጎች እና ራሳችንን ኢምፓወር ማድረግና ድር ቢያብር አንበሳ ያስር ይባላል እና ያንን ነገር ስንገነዘብ ስንተባበር በእውነት እንደው እንዴት ታላቅ ፓወር እንዳለን ትልቅ ለውጥ አብረን ማምጣት እንደምንችል ስንገነዘብ አይ ቲንክ አክሽናችንም ያንን ሪፍሌክት የሚያደርግ ይመስለኛል። ፓርቲስፓንት ፓርቲስፓንት ስትል ንቁ ተሳታፊዎች ማለት ነው። ልክ ነው፣ ልክ ነው። መልካም። በሰማያዊ ፓርቲ ውስጥ የተከሰተውን ችግር በእርግጥ በተጨባጭ የሆነውን በቅጡ እስክንረዳ ለጊዜው የቅርቡን ይህን የውስጥ የሚመስል ፈተና መነሻ በማድረግ የችግሮቹ ምንነትና የሌሎች ወገኖች ተጽዕኖዎች፣ በኢትዮጵያ ዲሞክራሲያዊ ሂደት ግንባታ የተቃዋሚ ድምጽ ሊኖረው የሚገባ ሚና፣ ፈተናዎችና እድሎች፣ እንዲሁም በመጨረሻ ባነሳ ነው ዜጎች ምን አይነት ሚናና ኃላፊነት ሊኖራቸው ይገባል የሚሉትን ነው ተከታታይ እየተመለከት ነው የእናንተን ክርክር ተከትሎ አድማጮችም በያሉበት እንዲነጋገሩበት በግራም በቀኝ የተሰለፉት ባለጉዳዮቹ ራሳቸው የሚሳተፉባቸው ተከታታይ ውይይቶችን ለማቅረብ እንሞክራለን። ለአሁኑ ግን ተክለ ሚካኤል አበበ ከቶሮንቶ ካናዳ፣ ዳዊት አጎናፈር ከዴንቨር ኮሎራዶ፣ ከዚህ ከዩናይትድ ስቴትስ እንግዶች የሁለታችንም ለጊዜያቸው አመሰግናለሁ ጀርስ አድማጮች ቀደም ብለን እንዳስተዋወቅ ነው፣ አንድ በህግ እስር ላይ የሚገኝ ዜጋ ምን አይነት መብቶች አሉት? የህክምና ፍቃድ ሲፈልግ በምን መልኩ ይሟላለታል? በሚቀጥለው ፕሮግራማችን እንመለሳለን። እንግዶችን በድጋሚ አመሰግናለሁ። ቆንጅስ እዚህ ግድም የሙዚቃ ፋታ ሰዓት የተገኘ ይመስላል። ተቃውሞ አላውቅም። ለአርብ ምሽት ሙዚቃ ግድ የሆነ ነገር ነው። ንጉሱ ምን መርጦልን ይሆናል? Thank <laughs> I አርብ ምሽት የዘፈን ወይም የዜማ ምርጫችንን ነበር የሰማችሁት። የእኔ ሐሳብ በግርማ ነጋሽ። እናመሰግናለን አድማጮች። አሁን የማጠቃለያ ዜናውን ከቆንጅታየን። በዩናይትድ ስቴትስ ቴክሳስ ክፍለ ግዛት ዳላስ ከተማ ትናንት ምሽት በስራ ላይ ያሉ የፖሊስ ባልደረቦችን በጠመንጃ ገድሏል ተብሎ በስፋት በመገናኛ ብዙኃን የተጠራው ግለሰብ ሚካ ዛቪየር ጆንሰን የተባለ የተጠባባቂ ጦር ሰራዊት አባል እና በአፍጋኒስታንም ዘምቶ የነበረ መሆኑን የዩናይትድ ስቴትስ የጦር ኃይል አስታውቋል። በትናንቱ ምሽት የሰላማዊ ሰልፍ ሲካሄድ ጸጥታ ሲያስከብሩ የቆዩ የፖሊስ ባልደረቦች ላይ በተነጣጠረው ጥቃት አምስት ሰዎች ተገድለው ሌሎች ስድስት ቆስለዋል። ፕሬዚደንት ባራክ ኦባማ በሰሜን አትላንቲክ የጦር ቃል ኪዳን ኔቶ ጉባኤ ለመሳተፍ ከተጓዙባት ከፖላንዷ ዋርሶ ከተማ በጥቃቱ በፖሊስ ባልደረቦች ላይ የደረሰውን ጥቃት አውግዘዋል። የዩናይትድ ስቴትስ ኮንግረስ አፈ ጉባኤ ፖል ራያንም በዳላሱ ጥቃት ዜጎችን የሚጠብቁ የፖሊስ ባልደረባዎች ላይ የደረሰው ጥቃት ሁላችንም ላይ እንደተሰነዘረ ጥቃት የሚቆጠር ነው ብለዋል። የአረና ትግራይ ፓርቲ የስራ አመራር አባል የነበረው አቶ አብርሃ ደስታ ዛሬ ከእስር መፈታቱ ታውቋል። ፕሬዝደንት ባራክ ኦባማና ሌሎቹ ሀያ ሰባት የኔቶ አባል አገሮች መሪዎች በዋርሶ የሁለት ቀናት ጉባኤያቸውን ጀምረዋል። ስለ ብሪታንያ ከአውሮፓ ሕብረት መውጣት፣ ሩሲያ በምስራቅ አውሮፓ ሀገሮች ላይ የምትደቅነው አደጋ እያደገ ሄዷል ስለሚባለው ና ስፋት ስላላቸው ጉዳዮች ይነጋገራሉ ተብሎ ይጠበቃል። በጦር ሰራዊቱ ውስጥ ባሉ ተቀናቃኝ አንጃዎች መካከል ትናንትና በተካሄደ የተኩስ ልውውጥ አምስት ወታደሮች በተገደሉባት በደቡብ ሱዳኗ ዋና ከተማ ጁባ ዛሬም ተኩስ መቀስቀሱ ተዘግበዋል። ተኩሱ የተጀመረው ፕሬዝደንቱ ሳልቫ ኪርና ቀድሞ የሽምቅ ተዋጊ መሪ የነበሩት የአሁኑ ምክትል ፕሬዝደንት ሪያክ ማቻር በዚያው ስፍራ ጋዜጣዊ መግለጫ ሊሰጡ የነበረበት ስፍራ መሆኑ ታውቋል። ማን እንደተኮሰም ሆነ በሰው ላይ ምንም ጉዳት እንደደረሰ ምን ጉዳት እንደደረሰ ለጊዜው የተገለጸ ነገር የለም። ሁለቱም ወገኖች ግን ተኩሱን የጀመረው ያኛው ነው በማለት ይካሰሳሉ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22ና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ቆንጅ ታየነን። ፕሮግራማችንን የመራልን ንጉስ ታምሬ ነው። ዋና አዘጋጇ ትዝታ በላቸው፣ እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታችኋለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።